ዩናይትድ ስቴትስ ለኮሮና ቫይረስ ወረርሽኝ በመጋለጧ ሰዎች ከቤት እንዳይወጡ ስታግድ ዛሬ ልክ አንድ ዓመት ሆኗል። ይሁን እንጂ አሁን ወደ መደበኛው የሕይወት እንቅስቃሴ የመመለሱ ነገር ቀስ በቀስ እየተከናወነ ይገኛል። በዚህ ዙሪያ የቪኦኤ ዘጋቢ ሚሼል ኩዊን ተከታዩን ዘገባ አዘጋጅታለች። ደረጀ ደስታ ያቀርበዋል። የዛሬ አንድ ዓመት አካባቢ በኮሮና ቫይረስ ወረርሽኝ ሳቢያ በዩናይትድ ስቴትስ ውስጥ የሚገኙ ከተሞች ሁሉ መዘጋጋት ጀመሩ። ዓለም አቀፉን ወረርሽኝ በሚከታተለው የጆን ሃፕኪንስ ዩኒቨርሲቲ መረጃ መሰረት ከዚያን ጊዜ አንስቶ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ሕይወታቸውን አጥተዋል። ወደ 29 ሚሊዮን የሚጠጉ ሰዎችም ለቫይረሱ ተጋልጠዋል። አሜሪካ ዛሬ በተለየ ሁኔታ ላይ ትገኛለች። ወረርሽኙ በምጣኔ ሀብቱ ላይ ያደረሰውን ጉዳት ለመቋቋም ፕሬዚደንት ባይደን የጠየቁት የአንድ ነጥብ ዘጠኝ ትሪሊየን ዶላር በጀት የአንዱንም ሪፐብሊካን አባል ድጋፍ ሳያገኝ በህግ መወሰኛው ምክር ቤት በማለፍ አሁን ወደ ተወካዮቹ ምክር ቤት አምርቷል። በክትባቱም ረገድ ከፋይዘር እና ሞደርና ቀጥሎ ሦስተኛ ሆኖ በተጨማሪነት የወጣው የጆንሰን ኤንድ ጆንሰን ክትባት በስርጭት ላይ ይገኛል። ይሁን እንጂ እንደ ቴክሳስና ሚሲሲፒ የመሳሰሉት የአሜሪካ ክፍለ ግዛቶች የፊትና አፍንጫ መሸፈኛ ጭንብሎችን አስገዳጅነት ለማንሳትና ምግብ ቤቶችን ሙሉ ለሙሉ እንዲከፈቱ ያስተላለፉት ውሳኔ ያለ ጊዜው የፈጠነ መሆኑ ስጋት ፈጥሯል። ራሳቸውን የመከላከሉ ጉዳይ ከአሁን በኋላ የነዋሪዎች እንጂ የመንግስት አለመሆኑም ተነግሯል። ይህን አስመልክቶ አንዳንድ የጤና ባለሥልጣናት ስጋታቸውን እየገለጹ ነው። የብራውን ዩኒቨርሲቲ የሕዝብ ጤና ክፍል ትምህርት ዲን የሆኑት ዶክተር አሺሽ ጃ ከእነዚህ አንዱ ናቸው። ወደ ማብቂያው ጊዜ በተቃረብንበት በዚህ ወቅት አንድ ሰው ዛሬ በቫይረሱ የተያዘ ሆኖ በሦስትና አራት ሳምንታት ጊዜ ውስጥ የሚሞት ከሆነ ይህ ሰው ክትባቱን የሚያገኘው የዛሬ ወር ገደማ ነው ማለት ነው። ለዚህ ነው ጥንቃቄውን ትንሽ ዘለግ ላለ ጊዜ ማቆየት ያለብን። የክፍለ ግዛቶቹ ገዢዎች የፊትና አፍንጫ መሸፈኛ ጭንብሎች ላይ ያስቀመጧቸውን አስገዳጅ ደንቦች የሚያነሱባቸውን ቅድመ ሁኔታዎች አስቀምጠዋል። በኦሃዮ ከአንድ መቶ ሺህ ሰዎች ውስጥ ለቫይረሱ የተጋለጡ ሰዎች 50 ብቻ እስኪሆኑ ድረስ አስገዳጅነቱ የሚቀጥል መሆኑ የተነገረ ሲሆን በአሁኑ ወቅት ግን ያለው መቶ ሰባ ዘጠኝ ሰዎች መሆኑን የሪፐብሊካኑ የኦሃዮ ገዢ ማይክ ደዋይን ተናግረዋል። ከክትባቱ ጋር አሁንም በማጥቃት ላይ ነን። ያ በጣም ጥሩ ነገር ነው። ይሁን እንጂ ኦሃዮ ውስጥ መከላከላችንን በፍጹም ማቆም የለብንም። ይህ ያፍና ያፍንጫ መሸፈኛ ጭንብል ከሚገባው በላይ እየሰራ መሆኑን ተገንዝበናል። ሌላው የስጋት ምንጭ ሆኖ የተገኘው የትምህርት ቤቶች ጉዳይ ነው። በአሁኑ ወቅት በአሜሪካ 27 ከመቶ የሚሆኑ ተማሪዎች ትምህርታቸውን የሚከታተሉት በርቀት ብቻ ነው። በብዙ ክፍለ ግዛቶች መምህራንና የትምህርት ቤቱ ሰራተኞች ክትባቱ ተሰጥቷቸው ተማሪዎች በፍጥነት ወደ ትምህርት ቤት እንዲመለሱ ለማድረግ ትልቅ ግፊት አለ። ምንም እንኳ የክፍለ ግዛቱ ገዢ ማይክ ደዋይን ከዚህ ወር መጀመሪያ አንስቶ ተማሪዎች ወደ ትምህርት ቤት እንዲመለሱ የሚፈልጉ ቢሆንም በክሊቭላንድ ኦሃዮ የሚገኘው የመምህራን ማህበር አባላት በሰጡት ድምፅ የርቀት ትምህርቱ እንዲቀጥል ወስነዋል። የክፍለ ግዛቱ ገዢ ደዋይን ግን እንዲህ ብለዋል። ወደዚህ ዓመት መጀመሪያ አካባቢ ላይ ኦሃዮ ውስጥ ከሚገኙ ልጆቻችን ግማሽ የሚሆኑት ትምህርታቸውን የሚከታተሉት በርቀት ነበረ። ዛሬ ግን ከዘጠና አምስት ከመቶ በላይ የሚሆኑት ክፍል ውስጥ ናቸው። ስለዚህ ዛሬ ስለደረስንበት ነገር በጣም ደስተኞች ነን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።